ये बहाल मदरक ያሉትን ጸሐፊያን ወደ ሌላ ቋንቋዎች ተርጉሞ ስራቸው እንዲደርስ ሳይሆን ትኩረታቸው ሀሳባቸውን በቋንቋቸው መግለጽና ያንኑ ላምባዊ ማብቃት ትልቁ የመጀመሪያ ጥረታቸው። አፍሪቃውያን የስነ ጽሁፍ ባለሙያዎች ስራዎቻቸውን ለዓለም ለማስተዋወቅ ምን ያህል ጥረት ያደርጋሉ በሚል ኢትዮጵያዊው ደራሲ አስራት ከበደ የሰጡን አስተያየት ነበር። ጤና ይስጥልኝ አድማጮች፣ እንደምን ሰነበታችሁ? በአፍሪቃውያን የተጻፉ መጽሐፍት መሸጫ መደብር ጀርመን መዲና በበርሊን በርካታ አንባቢያንን ጋዜጠኞችንና የሚዲያውን አለም ቀልብ ስቦ ነው የሰነበተው። በአፍሪቃውያኑ የስነ ጽሑፍ መሸጫ መደብር ሲገባ በጉልህ ቦታ ከተቀመጡት መጽሐፍቶች መካከል የአፍሪቃዊው የነፃነት ታጋይ ኔልሰን ማንዴላ በአፓርታይድ ዘመን ከእስር ቤት የጻፏቸው ደብዳቤዎችን የያዘው ጥራዝ። በዲሞክራቲክ ኮንጎ ታዋቂ የሆኑት የሰብአዊ መብት አቀንቃኝና የሕክምና ዶክተር እንዲሁም የሰላም ኖቤል ተሸላሚ ዴኒስ ማኩቤጊ የህይወት ታሪክ ተጠቃሽ ናቸው። በዕለቱ ዝግጅታችን የኢትዮጵያ ደራሲያን ጽሑፋቸውን ለሌላው ዓለም ለማስተዋወቅ ምን ያህል ጥረት ይደረጋል ስንል እንጠይቃለን። መልካም ቆይታ። አንድ ወር ገደማ በፊት በጎርጎሮሳውያኑ 2018 መጠናቀቂያ ላይ በጀርመን መዲና በርሊን ላይ ፍሪድሪሽ ሻይን በተባለ አካባቢ የአፍሪቃውያንን ስነ ጽሁፍ የሚያስተዋውቀው መጽሐፍ መደብር የከፈተችው ስቴፋኒ ሄርቡሸር እንደሌላው የዓለም ክፍል ሁሉ የአፍሪቃውያን ስነ ጽሁፍም በዓለም አቀፍ ደረጃ እንዲታወቅ እፈልጋለሁ ስትል ትናገራለች። የአፍሪቃውያን ስነ ጽሁፍ በዓለም የስነ ጽሁፍ መድረክ ተቀባይነት እንዲያገኝና እንዲተዋወቅ እንፈልጋለን። የአፍሪቃ ደራሲያን በዓለም ዙሪያ ባሉ ሀገራት ሁሉ ተፈላጊና ታዋቂ እንዲሆኑም እንፈልጋለን። ከሚጽፏቸው ድርሰቶች ስነ ጽሁፎች መካከል የምንጋራው ታሪክ አለ። የማናውቃቸውን ታሪኮች ሁሉ ይጽፋሉ። ሁሉንም እንድናውቃቸው ልውውጥ ማድረግ ያስፈልጋል። በርሊን መዲና እምብርት ላይ የተከፈተው የአፍሪቃን ስነ ጽሁፍ የሚያስተዋውቀው የመጽሐፍ መደብር በአፍሪቃውያን ብቻ ሳይሆን አፍሪቃዊ ዝርያ ባላቸው የተጻፉ መጽሐፍትን ያካተተ ወደ አንድ ሺህ የሚሆኑ ደራሲያን የጻፏቸው ስነ ጽሁፎች ለገበያ የቀረበበት ነው። ለምሳሌ የቀድሞው የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ባለቤት ሚሼል ኦባማ ትውስታቸውን ያሰፈሩበት መጽሐፋቸው ተጠቃሽ ነው። በሌላ በኩል በመጽሐፍ መደብሩ ዘረኝነትን፣ ተዋህዶ መኖርን እንዲሁም በሴትነት የሚደርስ ጭቆና ላይ የሚያውጠነጥኑ መጽሐፍትና ጽሁፎች ይገኛሉ። የምሽት እንግዳ እንዲሁም የጨረቃ ጥላ በሚል ልብወለድ መጽሐፋቸው የሚታወቁትና በተለያዩ ማህበራዊ ጉዳዮች ላይ የሚ የሚጽፉት ደራሲ አስራት ከበደ እንደሚሉት ሀገርን፣ ባህልን ለሌሎች ለማስተዋወቅ ስነ ጽሁፍን በሌሎች ቋንቋዎች መተርጎሙ ጠቃሚ ነው። እንዲያም ሆኖ የኢትዮጵያ ስነ ጽሁፍ ጥንታዊነቱ የታወቀ ነው ብለዋል። ነው ጉዳይ ነው። ግን የኢትዮጵያ ስነ ጽሁፍ እድገት ጅማሬን በተመለከተ ወይም ደግሞ የኢትዮጵያን ስነ ጽሁፍ በተመለከተ እንግዲህ ሁሉም ማንም ታሪክም በስነ ጽሁፍ ምርምሮችም ይሁን ተመዝግቦ እንደሚገኘው እና እንደሚታወቀው ኢትዮጵያ እንግዲህ ጥንታውያን ከሚባሉት የራሳቸው የስነ ጽሁፍ ታሪክ የዳበረ ታሪክ ያላቸው ሀገሮች በዓለም ላይ ካሉ ጥቂት ሀገሮች አንዷ እንደሆነች ይታወቃል። የራሷ ፊደል ቀርጻ የራሷን ታሪክም ይሁን አጠቃላይ ጉዳዮች ስነጽሁፋዊ ጉዳዮች ስጥሰት የነበረች የቆየችም ሀገር ነች። በብዙ ሺ ዘመናት ያህል ያለፉ ናቸው። ይህንን እንደማስረጃነት እንግዲህ ከጥንታውያን የብራና ጽሁፎች ቀደም ብሎ ያሉት በተለይ በአክሱም የሚገኙት የጥንታውያን ነገስታቱ በዛ ነት የነበረ አጠቃላይ እምነታቸው ያስተሳሰባቸውን የሚገልጸው የድንጋይ ላይ ጽሁፎች ትልቅ ማስረጃዎች ናቸው እና የኢትዮጵያ የስነ ጽሁፍ ታሪክ የሚጀምረው ከነዚህ አንስቶ ነው። እና ብዙ ሺ ዘመናትን የተሻገረ ነው። ኢትዮጵያ በራሷ ቋንቋ ፊደል ቀርጻ ያለበት ጽሁፍ የነበረው እንግዲህ በየጊዜ እየተሻሻለ ለሚመጣው ማለት ነው። እንግዲህ የዳበረ ልምድ ታሪክ እንዳላት ማስረጃዎች ታሪክ ይሁን የጽሁፍ ማስረጃዎች በስፋት ሁሉ ይታወቃል። በኢትዮጵያ ስነ ጽሁፍ የዳበሩባቸው ዘመናት እንዳሉ የሚናገሩት ደራሲ አስራት ከበደ ከአክሱም ዘመነ መንግስት በኋላ በዮዲት ዘመን በርካታ የኢትዮጵያ የስነ ጽሁፍ ሀብቶች የወደሙበት እንደሆነ ሳይናገሩ አላለፉም። በኢትዮጵያ ወርቃማ የስነ ጽሁፍ ዘመንም አላት ብለዋል። ደራሲ አስራት የአጼ ዘርዓ ያዕቆብ ዘመነ መንግስት እና ከዛ በኋላ በተለይ በተለይ ደግሞ በመካከለኛው ዘመን የኢትዮጵያ ታሪክ በተለይ በአጼ ዘርዓ ያዕቆብ ዘመን አንስቶ ያለው የወርቃማዊ መጽሁፍ ጊዜ የሚባልበት ዘመን ነው። በዚህ ብዙ በእርግጥ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተማጅተ የሚገኙ እና በዛ ለማስተማሪያ የሃይማኖት ትምህርት ለመግለጫ የሚሆን ለማስተማሪያም ለመገልገያም የተዘጋጁ ብዙ መጽሐፍት አሉ። በመንፈሳዊ ረገድ ሌሎችም የፍልስፍና የታሪክ በተለይ ነገስ إلى اللقاء القادم ، እያጻፉ ያለሁበት የጽሁፍ ሀብቶች አሉ። በሌላው እንደዚህ በስምናውም ቢሆን በወቅቱ በነበሩት እንትን የተተረጎሙ የተቀመጡ መንፈሳዊ ጽሁፎች እንዳሉ በታሪክ በጥናት የተረጋገጠ ነው። ኢትዮጵያ የዳበረ የቅኔ ባህልና ልምድ ያላት ሀገርም እንደመሆኗ በቅኔ ውስጥ ስነ ጥበባዊ መንገድ እየተገለጸ እየተሰራበት በትምህርት መልክ ከትውልድ ትውልድ እየተላለፈ እዚህ መድረሱንና በዓለም ደረጃ የዳበረ የስነ ጽሁፍ ሀብት አላቸው ከሚባሉት ሀገራት መካከል ኢትዮጵያ ከቀዳሚዎቹ ተርታ የምትቀመጥ ናት ሲሉ ደራሲ አስራት ከበደ ተናግረዋል። እንዲያም ሆኖ የኢትዮጵያ የስነ ጽሁፍ ሀብት ጥንታዊ እንደመሆኑ የሚጠበቀውን ያህል ዳብሯል ወይ ለሚለው መልስ ማግኘት አጠያቂነቱን ደራሲው ተናግረዋል። ስለዚህ ኢትዮጵያ ጥንታውያን ከሆኑ በርካታ እና የደረጃ ሀብት ካላት ዘመናዊ የሆነ የስነ ጽሁፍ ባህሏ ይሁን ደርሱ የሚጠበቀውን ያህል ዳብሯል ወይ የሚለው ጥያቄ ነው። ብዙ የተለያዩ ጽንፎችን ጥናቶችን ተደርገዋል እና የሚጠበቀውን ያህልን እንዳልዳበረም ሁላችን የምንገነዘበው ጉዳይ ነው። እንግዲህ አሁን ስናየው በስነ ጽሑፍ ረገድ በጣም ከፍተኛ ችግርና ፈተና ላይ የወደቀበት በተለይ በፈጠራው ስራ ድርሰት ስነጽሁፍ የተመለከተውን ፈጠራዊ ጥበባዊ የሆኑ አርቲስት ድርሰቶች ጉዳይ ፈተና ላይ የወደቀበት ጊዜ ነው። ፈተና በተለያዩ ጉዳዮች፣ ዘርፎች ሲገለጠኛ በተለይ ተሰጦ ያላቸውን ወጣት ጸሐፊ ያሉ እነሱን ጨምሮ በየደረጃ በትምህርት ቤት ረገድ ስነ ጽሑፍ ላይ ድርሰት ላይ የሚደረገው የማስተማር ጥረት ያን ያህል እንደቀደመው በተለይ በአስራ ዘጠኝ መቶ ስልሳዎቹ እና ከዛ በፊት ወይም ደግሞ በዛን ጊዜ በነበሩት ዘመናት እንዳሉ የትምህርት አሰጣጥ ዘዴዎች ላይ ትኩረት ተደርጎ ትምህርቱም የሚሰጥበት ሁኔታ እና በስፋትና በትኩረት የሚሰራበት ሁኔታ አሁን የለም። ይሄ አዳዲስ ራሲ ጸሐፍት እንዳይወጡ እንዳይበረታቱ በአርአያነት አይተው ደግሞ እነሱን ብለው ተግባራዊ የሆነ ስራ ወደዚህ ደረጃ እንዲሄዱ እንዲደርሱ የሚያደርግ የሚያበረታታ ተስፋ የሚሰጥ ስራ የሚጠበቀውን ያህል የለም በትምህርት ረገድ አንድ ሁለተኛ፣ ደግሞ በአርያነት የሚጠቀሱት ደራሲያን የሆኑ የስነጽሁፍ ሰዎች በጣም ጥቂቶች ናቸው። እነዛን የሚያውቋቸው ምናልባት በሚዲያ ላይ በተለያየ መገናኛ ብዙኃን ይሁን በተለያዩ መድረኮች ሲነሱ ስማቸውን ታሪካቸውን ስራዎቻቸውን ለማግኘት ለማወቅ ለመረዳት እድሉ ያላቸው በጣም ጥቂቶች ናቸው። ስለዚህ ይህም ራሱ አንዱ የስነ ጽሁፉ እድገት የሚገባውን ያህል እንዳይዳብር ተጽዕኖ የሚያደርግ ጉዳይ ነው። ስለ ስነ ጽሁፍ ማደግ፣ መዳበር አሊያም መቀጭጭ ሌላው ምክንያት የሚሆነው የህትመት ጉዳይ መሆኑንና መጽሐፍን ወይም አንድ ጽሑፍን ለማሳተም የሚገጥመው ችግርና ሂደትን ደራሲ አስራት ከበደ ገልጸዋል። ስለዚህም ይላሉ ደራሲው በኢትዮጵያ ጸሐፍት መጽሐፍቶቻቸውን፣ ስራዎቻቸውን ለራሳቸው አንባቢ ለማቅረብ ፈተናዎችን ለማለፍ ይተጋሉ እንጂ አልፈው ተርፈው በሌላ ቋንቋ ለማሳተም ብዙም የሚያመቻች ሁኔታን ስለማያገኙ አብዛኞች አያስቡትም። ያሉትን ጸሐፊያን ወደ ሌላ ቋንቋዎች ተርጉሞ ስራቸው እንዲደርስ ሳይሆን ትኩረታቸው ሀሳባቸውን በቋንቋቸው መግለጽና ያንኑ ለአንባቢ ማብቃት ትልቁ የመጀመሪያ ጥረታቸው ይህም ነው። በጣት የሚቆጠሩ ሆነው የምናያል። ስለዚህ መጀመሪያ በሀገራችን ቋንቋ ያሉት ደራሲያን ሀሳባቸውን ገልጸው ስራዎቻቸውን ሰርተው ለየት ማለት ማብቃቱ እነዚህ በአጭሩ ቢሆን የገለጽኳቸው ፈተናዎች ለሚገቷቸው ወደ ሌሎች ቋንቋዎች ተርጉሞም ይሁን እንትን ብሎ በስፋት የመስራቱ ነገር የሚጠበቀውን ያህል አይደለም። የሁላችን የምናውቀው ነው። በእርግጥ አንድ ሁለት እንደ በጣት የሚቆጠሩ ሰዎችንም እንደዚህ ሌሎች ቋንቋዎች በተለይ በእንግሊዝኛ ቋንቋዎች ስራዎቻቸው ተተርጉሞ አይቻለሁ። መስቀማርቆስ ደስታ ሙስማ ተወርቁ እንደዚ ንድለት መጽሐፍ በእርግጥ በኢትዮጵያ ደረጃ እና ባለው ስነ ጽሁፍ ዘርፍ ላይ የሚጠበቀውን ያህል ተርጎበታል ማለት አይደለም እና እንግዲህ በህትመቱም ሆነ በተጠቀሱት የተለያዩ ተግዳሮቶችን አልፎ የኢትዮጵያ ስነ ጽሁፍ እያደገ ነው አሊያም አድጓል ማለት ይቻላል። እኔ እንግዲህ እድገት ሲባል አንጻራዊ ነው። በእኔ ሳሰብ ወይም አመለካከት እድገቶች አሉ ማለት በአለም አቀፍ በሆነ የዘመናዊ ልብ ወለዱ ቴክኒካል በሆኑ ጉዳዮች ላይ ሰፊ እድገቶች ይታያሉ። በተለይ ደግሞ ሀገራዊ የሆኑ ጉዳዮችንና እና በሀገራችን ዙሪያ አንድ ፀሐፊ ባለበት የህብረተሰቡ አኗኗር በባህሉ በምንዋዙ ውስጥ ሆኖ ያንን ገሃዱን ዓለም የሚያንጸባርቁ ስራዎች ዘመኑን በጠበቀ ሁኔታና የተሻሉ ስራዎች በጣም ይታያሉ። ተስፋ ሰጪ ስራዎች አንድ ሁለተኛ ለህት ስራዎቻቸው ለህትመት ባይበቃም እጅግ በጣም ሰፊ በርካታ ልጆች በየከተሞቹ በየክልሎቹ ወደ ስነ ጽሁፍ እየተቀላቀሉ እንደሆነ በደንብ አውቃለሁ። ሌላው ደግሞ አንዳንድ ስነ ጽሁፍ ዝግጅቶች በተለይ በተለይ በግጥም ስራዎች ላይ የስነ ጽሁፍ ዝግጅቶች እየተካሄዱ እነዚህን እያየን ነው። ብዙ መድረኮች እየተከፈቱ የአንድ ትልቁ ነገር ነው። ተስፋ ሰጪ ሁኔታዎች ናቸው ያሉት እና እነዚህ እነዚህም ስናይ ተስፋ የሚሰጡ ጉዳዮች አሉ በስነ ጽሁፍ ደረጃ እድገት ሀገራዊ እድገት አለው የሚባለው አንደኛ ካለፈው በተለየ በታሪኩም ዘርፍ ሲሆን ታሪኮቿ እየተጠኑ በተለያዩ ከፍተኛ ትምህርት ተቋማት እንዳሉ ምሁራን ዘንድ እየወጡ እያየን ነው። ይሄ አንድ ነገር ነው። በተለይ በተለይ አሁን ደግሞ ብዙ ለታሪክ ማጣቀሻ እና ሪፈረንስ የሚሆኑ የሀገራችን ታሪክ የሚመለከቱ ጉዳዮች እየወጡ እያየን ነው። ይሄ ትልቅ ነገር ነው። ወጣት ምሁራን ይሁን በነባር ምሁራን በስነጽሑፍም ረገድ ቢሆን በጥናትና ምርምር ስራዎች በኢትዮጵያ ስነጽሑፍ ላይ ጥናትና ምርምር ስራዎች ላይ እየወጡ እያየን ነው። ከድርሰቱ ስራዎች በዘለለ በተለይ ግን በረጅም ልቦወለድ ላይ አሁን በወቅቱ የሚጠበቀውን ያህል ሰፊ ስራ የተሰራ ነው ለማለት አያሰፍም። ለምን አሁን የሚታዩት እነዚህ አዳስ ልቦወለዶች፣ ወቅታዊ ጉዳዮች እና የግጥም ስራዎች ናቸው። እንዲያም ሆኖ እንግዲህ እንደው የአንድ ሀገር ባህልን፣ ቋንቋን፣ ትውፊትን ለሌላው ዓለም በቀላሉ ለማስተዋወቅ ስነ ጽሁፍ እንደው ቀላሉ መንገድ ነውና የሥነ ጽሑፍ ሀብቶቻችንን ለሌላው ዓለም ለማስተዋወቅ ሀገራችንንም ማንነታችንንም ለማሳወቅ ስነ ጽሁፎቻችንን በምን መልኩ ነው በቀላሉ ተርጉመን ለዓለም መድረክ ለአንባቢያን መድረክ ማቅረብ የሚቻለው ይላሉ። እዚህ ላይ እኔ በሶስት ሶስት ትልልቅ አካላት አሉ ብዬ ነው ማስበው። አንዱ ከፍተኛ ትምህርት ተቋማት ናቸው። ዩኒቨርሲቲዎች ዩኒቨርስቲዎች የቋንቋና ስነ ጽሁፍ ዲፓርትመንቶቻቸውን ትምህርት ክፍሎቻቸውን በከፍተኛ ደረጃ ጥረት እንዲያደርጉ አድርገው ተማሪዎቻቸውን በሀገሪቱ ስነ ጽሁፍ ላይ እንዲሰሩ፣ አዳዲስ ስነ ጽሁፍ ስራዎች ብቅ የሚወጡበት ነገር እንዲያበረታቱ ትኩረት ሰጥተው መስራት። ሁለተኛ እነዚህ ዩኒቨርሲቲዎች የባህል ተቋማት እያቋቋሙ ነው ያለ በየአካባቢያቸው። በኦሮሚያ ክልል ይሁን፣ በአማራ ክልል ይሁን፣ በጉራጌ ይሁን፣ በትግራይ ይሁን በሌሎችም በያሉበት የተቋቋሙት የከፍተኛ ዩኒቨርሲቲዎች ወይም ደሞ የትምህርት ተቋማት የባህል ማዕከሎቻቸው በስነ ጽሁፍ ስራዎች ላይ ትኩረት አድርገው እንዲሰሩ አስፈላጊውን ሁሉ እገዛ የማቴሪያል ይሁን የሀሳብ ይሁን የባለሙያ ይሁን የሎችን ነገር ማድረግ ተገቢ ነው። ሌላው ደግሞ የደራሲያን ማህበር በእርግጥ አቅሙ ውስን ቢሆንም በውስጥ ያለውን ተቋማዊ አሰራሩን አጠናክሮ፣ ሁለተኛ ግንኙነቶችን በውጭም ይሁን ዓለም አቀፍም ይሁን ሀገራዊ የሆነውን ግንኙነቱን አዳብሮ፣ ሶስተኛ ምሁራኑንና የስነ ጽሁፍ ሰዎቹን አስተባብሮ ወደዚህ የሚያደርስ ከፍተኛ ስራ የቅስቀሳ የማስተማር፣ ግንዛቤ ማስጨበጥ ስራ መስራት መቻል አለበት። ሌላውና ትልቁ ጉዳይ ግን በሀገሪቱ ውስጥ ያሉት ወይም በውጭ ያሉት በተለያዩ በሀገሪቱ ውስጥ ባሉ ቋንቋዎች የሚጽፉ ጸሐፊያን መበረታታት መቻል አለባት፣ ሊበረታቱ ይገባል ይህም በኑሯቸው ይሁን በጊዜያቸው ይሁን በአጠቃላይ በሚያስፈልጉ እና የህትመት ሂደቱ ራሱ ፕሮሰሱ ቀልጠፍ ብሎ ወይም ደግሞ አጥሮ ወይም ቀለል ብሎ ወደ ህትመት የሚበቁበትን መንገድ በአመቻቸት መንግስትም ደግሞ በተለይ በተለይ በታክስ ጉዳዮቹ ላይ ይህም የተመለከቱት የታክስ ጉዳዮች እና ሀገራዊ የሆነው መጽሁፉን ትልቁ ሀብት እንደመሆኑ ባህሏ የሀገሪቷን ማንነት ኢብን ራእይ የሌለው ርእይ የሌለው ህዝብ መድረሻ እንደሌለው ስለሆነ ሀገርም የትም ያለ ህዝቦቿ ራዕይ የትም ልደርሳት ራዕይ ደግሞ የሚመጣው ከእውቀት ነው። እውቀት ሲኖር ነው የተረ- እንትን ያለ የተጨበጠ ወይም ወደ ተግባር ሊቀርብ የሚችል ራዕይ የሚኖረው። ሶ ያንን ትኩረት አድርጎ መስራት እንዳለበት በፖሊሲዎች ላይ ይሁን በአጠቃላይ መዋቅራዊ አሰራሮች ላይ እና እነዚህም ተግባራዊ የሚሆንበትን ነገር በመከታተልና ና በማመቻቸት ረገድ ሰፊ ስራ መሰራት አለበት እያ ነው። እንግዲህ በዚሁ የዛሬው መሰናዶ ይና አጠናቀቃለሁ። አዚብ ታደሰ ነኝ። ጤና ይስጥልኝ።